ሰላም፣ ለእናንተ ይሁን። ጋቢና ቪኦኤ፣ የጀመረ ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል ረመዳኑ ወር ይባላለሁ ም ልዩነት አለው። ድሮ እኮ በጣም ትንሽ ሰው ነበር የሚያከብረው ድሮ። አሁን ግን በጣም ብዙ ነው፣ በጠቅላላ ሰው ነው የሚያከብረው አሁን። ከገጠርም ይመጣል እዚህ ያሉ በጠቅላላ ይመጣል። የሐረሪ ሴቶች በአደባባይ የሚደምቁበት ዘመናትን ያስቆጠረው የሸዋሊድ በዓል ከሰሞኑ ተከብረዋል። አከባበሩን የሚቃኝ መሰናዶ በምሽቱ ይቀርባል። ሌሎችም ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩመራለው፣ ኤልያስ አስማረ ደግሞ በምስልና ድምፅ ቅንብሮ አብሮን ይቆያል። አብራችሁን አምሹ። ሴቶች በአደባባይ የሚደምቁበትን ዘመናትን ያስቆጠረ የሸዋሊድ በዓል በመዝሙር በጭፈራና በዳንስ ከሰሞኑ አክብረዋል። የዘንድሮው በዓል ከሶስት ወር በፊት በዩኔስኮ የማይዳሰስ ቅርስ ሆኖ ከተመዘገበ በኋላ የተካሄደ ነው። ሸዋሊድ በሐረሪ ክልል ብቻ ሳይሆን ከሌሎች የአገሪቱ ክፍሎችና ከውጭ ሀገራት ጭምር የመጡ ታዳሚዎች ተሳትፎበታል። አዲስ ቸኮል ቀጣዩን ዘገባ ልኮልናል። የኢትዮጵያ ምስራቋ ክፍል የምትገኘው የሐረር ከተማ ነዋሪዎች ከሌሎች አካባቢ የመጡ የክልሉ ተወላጆችና የአጎራባች ክልል ነዋሪዎች አመታዊውን የሸዋሊድ በዓል ማክሰኞ ሚያዝያ 8 2016 ዓ ም ከምሽቱ ሁለት ሰዓት እስከ ንጋት በዘለቁ ትርኢቶችና ልዩ ልዩ ክዋኔዎች አክብረውታል። ሸዋሊድ ከሃይማኖታዊነቱ ነቱ ይልቅ ባህላዊ ነቱ ያመዘነ ክብረ በዓል ነው። ይህንኑ በዓል ለመመልከት ከጅቡቲ የመጡት ሐጂ አብደላ ማህመድ ብዙ ነገር እንዳስደሰታቸው ይገልጻሉ። ትላንትና ነው እዚ የመጣው ለመጡ ሀረሩን ለማየት በጣም በጣም በጣም ቆንጆ ቆንጆ ነው። ቆንጆ በጣም ንጽህናው ምኑ በጣም ያስደስታል። እንደዚህ አልመሰለኝም። ከጅጅጋ የመጣው ጎብኝ በአከባበሩ በአካባበሩ እንደተደሰተ ገልጾልናል። አብሽረ ሁሴን እባላለሁ በጣም ለየት ያለ ነው፣ ከበፊቱ የተለየ ነው። በጣም አደባቡ በጣም ደስ ይላል። በጣም ብዙ ነገሮች ተመችቶ ብቻ ብዙ ለውጦች አሉ። በቀደሙት ዘመናት በሸዋሌድ አከባበር ወቅት ሴቶች አቂጠው አደባባይ የሚወጡበት ብቸኛ በዓል ስለነበረ እንደመተጫጫ በዓልም ይታይ ነበር። የቢሮ ተወላጅ የሆኑናል አርባ አራት አመታት ኖራችሁን በአሜሪካ ያደረጉ እንግዳም ይህንኑ ያረጋግጣሉ። ረመዳን ወር ይባላል። በጣም ልዩነት አለው። ድሮ እኮ በጣም ትንሽ ሰው ነበር የሚያከርበው ድሮ፣ አሁን ግን በጣም ብዙ ነው። በጠቅላላ ሰው ነው የሚያከብረዋል። ከገጠርም ይመጣል፣ እዚህ ያሉ በጠቅላላ ይመጣል። በቀላሉ ያከብረዋል። ከውጭ ሀገርም ይመጣዋሉ። እኔ ከአሜሪካ ነው የመጣሁት። በጣም ሰፍተዋል አሁን። ድሮ እንዳልከው መተጫጨት ለመተጫጨት ወንድና ሴት የሚገናኝበት ቦታ ነበረ። አሁን ግን ስታዩ በጣም ሰፋ ከዛም በላይ ሆነዋል። አሁን ጓደኛቸውም። በአንጻሩ በእርሳቸው ልጅነት ዘመን የነበረው አከባበር ከአሁኑ የተወሰነ ልዩነት እንደነበረው ያስታውሳሉ። ዮሴፍ ይባላሉ። አሁን አከባበሩ የተለየ ነው። በምን ይለያል? ብዛ ድሮ ጎረምሳና ልጃገረት ብቻ ነበር የሚወጣው። ያኔ ከፈለካት ምርጫ አለ። ሙሽራ ለማግባት ያኔ ፈለጋ ነበር የምንወጣው። አሁን ተሻሽሎ ሌላ ነገር ነው። እሱ ቀርቷል። ድሮ እንደዛ ነበር። ሁሉም ጎረምሳ ይወጣል። ያኔ ቀን ነበር። አሁን ማታረጉት እንጂ ቀንታ ያጣለ ጮኛ ሄዱን ለ ለባለቤት እነሱ ሸዋሊድ ከሶስት ወር በፊት በዩኔስኮ የማይዳሰሱ ቅርስ ተብሎ የተመዘገበ ሲሆን በዚህ ደስተኛ መሆናቸውን የገለጹልን የበዓሉ አክባሪ ልጃገረዶች በዓሉ አስቀድሞ ይታወቅበት የነበረው የመተጫጫ በዓልነቱ ግን በዚህ ዘመን ጎልቶ የሚታይ እንዳልሆነ ነው የሚናገሩት። ስሜ ሪማዲል ይባላል። የመጣሁት ከሀረር ከሻብር ሰፈር ነው። ስሜት እስሚ ምትል ሐሚድ ይባላል። እኔም ያው ሐረር በሐረር ከተማ ላይ ነዋሪ ነኝ። በጣም ደስ ብሎኛል። ያው ስሜቱን የምር በምን እንደምገልጽልህ አላውቀውም። በጣም ደስ የሚል ስሜት ነው እና በጣም ነው የሚያኮሩኝ። ሁልጊዜ የሚያኮሩኛል። አሁን እምኮራባቸዋለሁ። እኔም ያው ደስ ብሎኛል፣ ኩራትም ይሰመኛል። ዩኔስኮ ላይ ስለተመዘገበች ደስታ የሚሰመኛል፣ ኩራትም ሸዋሊድ፣ በሐረር ከተማ የሚኖር ሌሎች ብሔሮችም በጉጉት የሚጠብቁትና የሚያከብሩት በዓል ነው። ወይዘሮ አለምሸት ሽፋ እባላለሁ። ከሀረር ገነት ክትፎ ቤት የሐረር ከተማ ኗሪ ነት ከአርባ ዓመት በላይ የኖርኩ ነኝ። በጣም ለየት ያለ ነው የዘንድሮ በጣም ለየት ይላል። በምን ይለያል? በአቀራረብ፣ በጸጥታ ሁሉ ነገር የተሟላ ነው። ሁሉም በባለቤትነት እያከበረ ነው። ሁሉም ሕዝብ አብሮ እያከበረ ነው ብዬ እላለሁ። ከኔም ጨምሮ ማለት ነው። ፈቲ አብዲ ይባላለሁ። አሁን ያየሁት በጣም በጣም በጣም የተለየ ነገር ነው። ምስፋልት ላይ ራሱ እንጀራ አንጥፍ የምትበላበት ደስታ ነው ያየሁት። አሁን ያየሁትን ፍቅር ማለት ነው። ስንት ጊዜ አይቻሉ የሸዋሊድን በዓል አከባበር። አሁን ያየሁት አከባበር በጣም በጣም የተለየ ነው። የተለየው በቃ የህዝቡ ፍቅርና የህዝቡ ብዛቱ። ከሌሎች ክልሎች የተጋበዙ ብሔር ብሔረሰቦችም በበዓሉ ላይ ይሳተፋሉ። የእስልምና እምነት ተከታዮች ከቅዱሱ የወርሃ ረመዳን ጾም በኋላ እንደ ፍላጎታቸው በተጨማሪ የሚጾሟቸው ስድስት የወርሃ ሸዋል ቀናት ሲጠናቀቁ የሚከበረው በዓሉ ባለፈው ታህሳስ ወር በዩኔስኮ የማይዳሰስ የሰው ልጆች መንፈሳዊ ቅርስ ተብሎ ተመዝግቧል። ምዝገባው እንዲሳካ ድጋፍ ላደረጉ ሁሉ በዘንድሮ የበዓሉ አከባበር ላይ ክልሉ ምስጋናውን አቅርቧል። የዩኔስኮ የእውቅና ምስክር ወረቀት የታተመበትን ቢልቦርድ የባህልና ስፖርት ሚኒስትሩ አቶ ቀጀላ መርዳሳ፣ የቱሪዝም ሚኒስትሩ አምባሳደር ናሲሴ ጫሊና የክልሉ እርዕሰ መስተዳድር አቶ ወርድን በድሬ እንዲሁም ሌሎች የክልልና ፌዴራል ባለስልጣናት መርቀውታል። ዓለም አቀፍ እውቅናው የክልሉን ቱሪዝም ለማሳደግ እንደሚያግዝ ርዕሰ መስተዳድሩ አቶ ወርድን በድሬ ተናግረዋል። የሸዋሊድ ክብረ በዓል በዩኔስኮ የማይዳሰስ የዓለም ቅርስ ሆኖ መመዝገቡ ለሀገራችንና ለሕዝባችን ትልቅ ድል ነው ይህም እንደ ሀገርና እንደ ክልል የቱሪዝም ሴክተሩን ወደ ላቀ የኢኮኖሚ ምንጭነት ለማሸጋገር የሚደረገውን ዘርፈ ብዙ ርብር የሚያጠናክርና የሚያሳካ ይሆናል። በሀረሪ ክልል በልዩ ድምቀት የሚከበረው የሸዋሊድ በዓል በስልጤና በአንዳንድ ጉራጌ ተወላጆችም ዘንድ መጠነኛ ድግስ በማዘጋጀትና ከወዳጅ ዘመድ ጋር በመጠያየቅ ይከበራል። የሸዋሊድ በዓል በሀረሪ ክልል ከስድስት መቶ ዓመታት በፊት አንስቶ መከበር እንደጀመረ በቀደሙ ዘገባዎች ያነጋገር ናቸው የክልሉ አመራሮች ገልጸውልናል። አሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ ጋቢና ቪኦኤ ነው። ከአሜሪካ ድምፅ እየተከታተላችሁ የምትገኙት በመቀጠል ደግሞ ገብረ ሚካኤል ገብረ መድን ከአንድ የስነ ጥበብ ችሎታውን ለሌሎችም መጥቀሚያ እያደረገ ስለሚገኝ ወጣት ጋር ያደረገው ቆይታ ይቀርባል። ወደ ዝግጅቱ እናመራለን። አመሰግናለሁ በጣም ዳግም ገብሬ። እስኪ ራስህን አስተዋወቅ። ሰው ልጅ ያደግኩት አዲስ አበባ ነው። ከኬጂ እስከ አስረኛ ክፍል ሰላም የህጻናት ማሳደጊያ መንደር ብዙዎች ያውቁታል። ታዋቂ ትምህርት ቤት ነው። እዛ ነው እስከ አስር የነበረኝን ትምህርት የጨረስኩት። ጥሩ ቆይታ፣ ጥሩ የትምህርት ጊዜን አሳልፍ ያለው በመቀጠል ደግሞ የመሰናዶ ትምህርቴን ወደ ወንድራድ ደጃዝማች ወንድራድ መሰናዶ ትምህርት ቤት 11ና 12 እስከ 2006 አመተ ምህረት አጠናቅቄ ከዛ ወደ ዩኒቨርሲቲ የእድሜን አራት አመታት የሚሆነውን ደግሞ አዲስ አበባ በመውጣት ወደ ደቡብ ወሎ ወሎ ዩኒቨርሲቲ ኮምቦልቻ ሳይንስ ኤንድ ኢንስቲትዩት ቴክኖሎጂ እዛ በመሄድ ሜካኒካል ኢንጂነሪንግ አጥንቻለሁ። አሪፍ የሚባል ውጤት ይዤ ነው የተመለስኩት። በዛውም ደግሞ ጥሩ ጥሩ የሆኑ ውጣ ውረዶችን፣ ህይወት ምን ማለት እንደሆነ፣ ወጣትነት በምን እንደሚፈተን፣ ራስን ማወቅ ምን ማለት እንደሆነ የጀመርኩበት በዛ በዩኒቨርሲቲ ሆቴል ነውና ብዙ ነገሮችን አስተምሮኛል። ጥሩ ቆይታ ነበረ። ከዚህ ሙያ ጋር እንዴት ተዋወቅ? የሙያችን ዘርፍ የክር ጥበብ ነው የሚባለው፣ በውጮቹ ስትሪንግ አርት ይሉታል። ወደኛ ሀገር ዶሚኔት እያደረገ ያለ የስራ ዘርፍ ነው። ወጣቶቹ በተለይ ከዩኒቨርሲቲ በአርኪቴክቸር እንደኔው ደግሞ በኢንጂነሪንግ የጨረሱ ሰዎች ከስራው ጋር ቀረቤት አላላቸው። የስዕል ተሰጥቶ ይጠይቃል። እኔ ደግሞ ከልጅነት ጀምሮ በጣም የስዕል አፍቃሪ ነኝ። ለስዕል የመማረክ አይነት ነገር ነበርና ዩኒቨርሲቲን ጨርሼ እንደመጣው ክረምት ላይ ነው አስታውሳለሁና ኦልሞስት አራት ዓመት እየጠጋ ነው እና በዛን ጊዜ ነበረ። በቲቪ ነው ያየሁት መጀመሪያ ይህንን የክር ጥበብ እና ደነቅ ስዕልን በእስራስ፣ በብሩሽ በተለያዩ ነገሮች ሞክር ነበር ለራሴ ክረምቱን ለማሳለፍ ራሴን ስለሚያዝናናኝ። በዚህ አጋጣሚ በሚስማር መሰራት መቻሉ ሳቅ በጣም የተደነኩትና ለምን ራሴ አልሞክረውም የሚል በምኖርበት ሰፈር ውስጥ የኢንዱስትሪ ቪሌጅ አለና ብዙ የእንጨት ስራዎች የቤት እቃዎች፣ ቁሳቁሶች የሚወጡበት መንደር ነው፣ የኢንዱስትሪ መንደር። እዛ ደግሞ አሁን እኔ የምልህን የክር ጥበብ መስሪያ ግብዓት የሆኑ እቃዎችን እነሱም ለሶፋ ለተለያዩ ለፈርኒቸር የሚጠቀሙበት እቃ ተመሳሳይ ነው። በዚህ አጋጣሚ ዩቲዩብ ላይ ቪዲዮዎችን ማየት ጀመርኩኝ። ግራጁዌት አድርጌ የመጣውበት ዲፓርትመንት ሜካኒካል ኢንጂነሪንግ በቀላሉ ትልቅ ውጤት ላላቸውም ሰዎች በቀላሉ ስራ የሚገኝበት አልነበረም እና ስራ እስከማገኝ ድረስ ለምን አልሞክረውም? ለምን ውስጥ ያለውን ነገር እችላለሁ የሚል መንፈስ እና ተነሳሽነት በመኖሩ በውስጤ ሄድኩኝ። እቃዎችን መጠየቅ ጀመርኩኝ። ሰዎችም ይሰጡኝ ጀመረ። ግብአቶችን ሰብስቤ ባለው ማቴሪያል መሞከር ጀመርኩ። እንዳልኩ በሰዎቹ ዘንድ የነበረው ተቀባይነት በጣም አሜዚንግ ነበረ በጣም ያ ደግሞ በጣም ተነሳሽነትን ፈጠረብኝ። ምናልባት የመጀመሪያ የስራዬ ላይ ሰዎቹ አይተው ውይ፣ ምንድን ነው ይሄ አይነት ነገር ቢፈጠር ኖሮ ዛሬ የደረስኩበት ደረጃ ላይ ላልደርስ ችል ነበረ። በዛው ቀጠልኩ፣ ራሴን ማበረታት ጀመርኩ። ቤተሰብ ጋር በጣም ያምራል። እኔ ትንሽ ሞክሬ ያስጠላኝን ስራ እናቴ ተውንጅ፣ አንተ ይህንን ቲቪው ጋር አስቀምጠው ምናምን የሚሉ ነገሮች ሲመጡ በደንብ ገባውበት። አሁን ከሳልካቸው ስዕሎች ወይ ከሰራሃቸው የክር ጥበብ ስራዎች የተለያዩ ስዕሎችን እያየን ነው። እና ስራ ምን ያህል እየተዋወቀ ነው? ምን ያህል እያደገ ነው? ምናልባት አነሳሴ ዛሬ በደረስኩበት ደረጃ ትልቅ ነገር ነው። ገንዘብን ፈልጌ አልጀመርኩትም። እንዳልኩ ስራ ፈልግ ነበረ በተመረኩበት ሙያ። ከዛ ግን የክር ጥበቡን ጀምሬ ሰዎች ጋር ገና ተቀባይነት ያላገኘን ነገር ቀጥታ ወጥተህ ሽያጭ አትፈጽምም እና በዛ መንገድ ትንሽ በጣም ብዙ ቻሌንጆች አጋጥሞ የነበረ እቃውን የምገዛበት ማቴሪያል አልነበረኝም። ካጠገቤ የነበሩት ያው እናትና አባቴ ሰፖርት ያደርጉኛል። በዛ ነው የዘለኩትና ሰዎች ጋር ከሙያው ጋር በጣም ብዙ ታዋቂ ሰዎችን ጨምሮ በዚህ አጋጣሚ ኪስም ያደረጉኝን ይህንን ብትጨምርበት ይሄ ቢቀር ሚስማሩ እንዳይታይ ብታደረገው እና የመሳሰሉ ብዙ አይነት አስተያየቶች እነዚህ ነገሮች እየተሰጠ የመጣው ምናልባት አንዳንዴ ገንዘብ ሳይኖራቸው የራሳቸውን ታለንት መጀመር ወደ ቢዝነስ ለመቀየር ለሚፈልጉ ሰዎች ትልቅ ማሳያ ነኝ። ትልቅ እምነት እንዲጥሉብኝ እኔም ላይ ራሳቸውም ላይ ትልቅ እምነት ምንም ሳይኖር ከምንም ተነስተ ትልቅ ደረጃ መድረስ እንደሚቻል ህይወት አስተምሮኛል። በደንብ ሙያውንም አክብሬው ውስጥ ያለውንም ተስጦ አክብሬው ከጥበብ ጋር ሳልጣላ ሰዎች ፈልገውት አምነውበት ቅርሳቸው እንደሚሆን ይሄ እቃ አም ነውበት ነው ገሰውኝ የሚሄዱትና አሪፍ ገበያ ያለኝ የራሴን የሆነ ኤግዚቢሽን አዘጋጅቼ ጋላሪ አዘጋጅቼ ደግሞ እንዳልኩህ የሰሯቸው እየሰራት ያሉትን ፕሮጀክት አውጥቼ ትልቅ ደረጃ መድረስ የሚፈልግ አይነት ሰው ነው። ይሄ ስራ ራስህን ምን ያህል ለውጡሃል? ምን ለውጥ አየህ እዚህ ስራ ከተሰማራህ በኋላ? ሁሉም ስራ የሚፈትናቸውን አይነት ነገር ነው የሚፈትነው። የክር ስራ ግን ሲመስለኝ፣ ይሄ ትንሽ ጠንከር ይላል። ያልተለመደ ነገርን ኢትዮጵያ ውስጥ ለማስተዋወቅ መሞከር ባለንበት ኢኮኖሚክ ስታተስ ትንሽ ከበድላልና ያንን ትንሽ የመጀመሪያውን ደረጃ የመጀመሪያውን እርከን አልፌዋለሁ። ያው ስትሪት አርት ነው እንደ ስትሪት አርት ነው ነውን እየሰራውት ያለሁት በደንብ ደግሞ አግዙኛል። እዛ ጋር መሆኔ ሰዎች እየሰራው ኮሜንቶችንም እንድቀበሉ ያለውንበት ደረጃ ትግስት እንዳለ ታታሪ እንደሆንኩኝ ውስጤ ትልቅ ጥበብ እንዳለ ከዚህ በላይ ማውጣት እንደምችል እነዚህ ነገሮች ሁሉ ሰዎች እየመጡ የነገሩኝ እቤቴ ቁጭ ብዬ ወይ የማይሆኑ ኢንተርኔት ላይ የማይሆኑ ቪዲዮዎችን እያየው ሳይሆን ካገኘሁት ዩቱዩብ ላይ ካየሁት ልሞክረው ብዬ ከተነሳሁት ነገር በዛውም አልቀረውም። እቤቴ ውስጥ ብቻ አይደለም የሞከርኩት። እስኪ ይህን ነገር እሸጠዋለሁ ወይ ብዬም ወጥቼ ተጋፍጨዋለሁ። እንዳልከው እንደጠየቀኝ ጥያቄ ደግሞ ራስህን እንዴት አገኘው ነገር ለራሴ የሰጧቸው መልሶች አሉ። ዳግም ለካ ብዙ ነገር ውስጥ ያለ ልጅ ነው። እውነትም እችላለሁ። እውነትም ተስፋ መቁረጥ የለብኝም ስራን ቁጭ ብዬ መፈለግ የለብኝም። ለብዙ ለኢትዮጵያ ወጣቶች ደግሞ ለማስተላለፍ ያህል መልእክት ባይቀመጡ ቢሞክሩ ውስጣቸው ያለውን ግጥምም ከሆነ ድምፅም ከሆነ ምንም ነገር ቢሞክሩ እና ግን መሞከር ብቻ ሳይሆን ፊድባክ እንዲሰጣቸው ሰዎች ጋር ቢያወጡት፣ ዲጂታል ዘመን ላይ ነው ያለ ነው፣ በጣም በአጭር ጊዜ ውስጥ ራሳቸው ላይ ትልቅ ለውጥ ሊያመጡ ይችላሉ ብዬ አስባለሁ። እና ራሴን በደንብ አግኝቼበታለው እንዳልኩም በዜሮ ኢኒሻል ነው የተነሳውት። ለሶስት ዓመታት ያህል ትንሽ ተቸግር ነበረ። ሰዎች ወደ እኔ ለመሰልጠን ቢመጡም ብቼ ነበር የዘለኩት። ከዛም በኋላ ግን ያው ኢንካም ጨመረ ብቻዬን ስራዎች ሲበዙ ደግሞ ብቻን አሰራምና ልጆች አሰለጠንኩኝ። አሁን ኦልሞስት ወደ ስድስት ልጆች ከኔ ጋር አብሮ ይሰራሉ። እነዚህ ልጆች አምኖብን የመጡት ብዙ ነገር ያሳየናል፣ ብዙ ነገር ያስተምረናል፣ እሱ ሕይወቱን ለውጣል፣ እኛም ሕይወታችንን ይለውጥልናል ብለው ነው የመጡት እና ውስጣቸው ያለውን ነገር ለማውጣት ነው ሁሉ የሚሞክረው አብረውኝ እየሰሩ አብረን እንድንለወጥ ከእነሱም ደግሞ አዳዲስ ሀሳቦችን እሰማለሁ። ሁሌም ኦፕን ነኝ። እነሱም የእኔን ሀሳብ ይቀበሉኛል። በዚህ መንገድ ነው እየቀጠልን ያለ ነው። ያው ሳይኖረኝ ነው የጀመርኩት ቢኖረኝም ባይኖረኝም አላቆምም። ግን ለውጥ መቸገር አንዱ የለውጥ ሂደት ነው ብዬ ማምን አይነት ሰው ነኝና ከነበርኩበት ደግሞ በጣም ትልቅ ለውጥ አለኝ እንዳልከው። ግን ስራውን ለማሳደግ ተግዳሮት ከሆኑብኝ ነገሮች ውስጥ ፋይናንስ አንዱ ነውና ትልቁ ሌሎችም አሉ የራሴ ገንዘብ ራስ ላይ በደንብ መስራት እንዳለብኝ አውቃለሁ። እየሰራውም ነው ራሴ ላይ። ከዛ ውጭ ኢንቨስት የሚያደርግብኝ ሰው ደግሞ ባገኝ አብረን ማደግ እንችላለን ባይ ነው። በጣም ነው ማመሰግነው። ጥሩ ቆይታ ነበረን። ዳግም መልካም ስራ እመኝልሃለሁ። ይህም በጣም ነው ማመሰግነው። ጋቢና ቪኦኤ ከአሜሪካ ድምጽ ይቀጥላል። ፉየ ገላ በወጣቶች የተመሰረተ የግብርናና ጤናን እንዲሁም ትምህርት ዘርፎችን የሚያግዙ ቁም ነገር አዘል የኮምፒውተር ጨዋታዎችን ገንቢ ተቋም ነው። ከተቋሙ አጋር መስራች ጋር ያደረግነው ቆይታ በመቀጠል ይቀርባል። አስቀድሞ ስለ ድርጅቱ ስያሜ መነሻ ይነግረናል። ትንሽ ብዙ ሰው የሚያውቀው ከሆነ እንደ አረም ሊታይ ይችላሉ። ፎይገላ ግን አንድ ቦታ ተበትኖ ብዙ ቦታ ሄዶ መብቀል የሚችል ለየት ያለ ጸባይ እና የመስፋት ጸባይ ያለው ተክል አይነት ፈረንጆቹ ዳንዴሊዮን የሚሉት ማለት ነው። እኛም ፉ የገላ ብለን ራሳችን እንትን ያለ እንደ አንድ ሳይድ አክትስ ስታርታፕ አግሪጌተር እንሰራባቸው አራት ኤሪያዎች አሉ። አግሪካልቸር ላይ እንሰራለን፣ ሄልዝ ላይ እንሰራለን፣ ቱሪዝም ላይ እንሰራለን። በጣም ደግሞ በጣም ስፔሻላይዝ የምናደርግበት ኤጁኬሽን ላይ እንሰራለን በዛ ያሉ ስታርታፖችን ሰብስበን ስፔሻላይዝ ያደረጉ ትላልቅ ፕሮጀክቶች እና ትላልቅ ፕሮብሌሞችን ሶልቭ የሚያደርግ ተቋም ነው። እንግዲህ እንደተረዳሁት ጠቅለል ባለ ሁኔታ አዳዲስ የንግድ ፈጣሪዎች እና ፈጠራዎችን ከትልልቅ ደንበኞች ጋር የማገናኘት የማቀናጀት ስራ ነው አንደኛው ስራችሁ፣ በራሳችሁ ደግሞ የምትንቀሳቀሱበት ያስቀምጣችሁት ልዩ ዘርፍ እንዳለም ነው የተረዳሁት። ዳግም ቀደም ብለህ አንተም ጠቅሰኸዋል። ድርጅታችሁ ለደንበኞች ከሚያቀርባቸው አገልግሎቶች ወይንም ደግሞ ምርቶች መካከል አንዱ በተለያዩ ዘርፎች ላይ የሚያተኩሩ ጨዋታ የሚመስሉ ነገር ግን ቁም ነገር ያዘሉም የዲጂታል ጨዋታዎች ወይንም ደግሞ ጌሞችን ያቀርባል። ቀደም ብለህ ጠቀስ አድርገኸዋል። በጤና በትምህርት እንዲሁም በሌሎች ዘርፎች ላይ የሚያተኩሩ ተያያዥ ምርቶች እንዳሏችሁ ነግረኝ ነበር። የተወሰኑትን እስቲ ንገረን እስቲ ብዙ ጊዜ ሰዎችን ጌም ብለን ስናነሳ መጀመሪያ ይመጣላቸው እ ቪዲዮ ጌምስ፣ ወይ ኢንተርቴንመንት ጌምስ፣ ወይ ሞባይል ጌምስ ጊዜ ማሳለፊያ የምንላቸው አይነት ጌሞችን፣ እኛ የምንሰራበት ዘርፍ ሰፋ ያለ ጌም ቲንኪንግ ነው የምንለው። ጌም ቲንኪንግ በሚለው ዘርፍ ውስጥ ጨዋታ ነው የጨዋታ አሳቢ ወይም የጨዋታ አስተሳሰብ እንለዋለን። ሌላ ስሙ ደግሞ ኢንጌጅመንት ኢንጂነሪንግ ወይም ይሄ የምሳጤ ምህንድስና የምንለው ነው። ዘርፉ በጣም ሰፊ ነው። ለምሳሌ አሁን ሲሙሌሽን የሚባል አንድ ራሱ ሴክሽን አለ። አሁን ስለ ፕሌን ሲሙሌተሮች ብዙ ሰው ነው ሳያደርግም ግን የአሮፕላን ሲሙሌተር ፓይለቶች አሮፕላን ማብረርን የሚማሩበት ሲሙሌተር ነው። ቴክኒካሊ ጌም ግን፣ አላማው ለፈን ብቻ ሳይሆን ወይም ጊዜ ማሳለፊያ ሳይሆን አንድ ሰው አሮፕላን አብራሪ ክህሎት የሚማርበት መሳሪያ ሆኖ ነው ያገኘው። እዚህ ሪል ወርልድ የሆኑ ክስተቶችን ዲጂታይዝድ የሆነ ሴፍ በሆነ ኤንቫይሮመንት ላይ የማስቀመጥ ሂደት ሲሙሌሽን በገሃድ ዓለም ላይ ኢምፕሊመንት አድርገን ከተዝናኖት በተረፈ ሕይወታችን ላይ ለውጥ እንዲያመጣ የምናደርግበት እና እኛም አሁን እኚህን ተጠቅመን አግሪካልቸር፣ ቅድም ያለው ሄልዝ ኤጁኬሽን እና ቱሪዝም ላይ ኢምፕሊመንት አድርገን ነዋል። አንደኛው በጣም ፖፑላር የምንለው አንዱ የሰራ ነው ከገበሬዎች ጋር የምንሰራው ሲስተም ከጂአይዘድ ፈንድ ተደርጎ ኦልሞስት ባለፉት ሁለት ዓመታት እየሰራ ያለ ነው። አንደኛው ፕሮጀክት ምንድን ነው? ብዙ ሰው ስለ ኢትዮጵያ የአግሪካልቸር ስርዓት የሚያ ከሆነ ኢትዮጵያ ስልሳ ሺ የሚሆኑ ኤክስቴንሽን ወርከሮች ወይም ይሄ ገበሬዎችን እንዲያግዙ የተዘጋጁ ወጣቶች አሉ። እነዚህ ወጣቶች ያው ያለፉበት ስርዓት ሁላችንም ያለፍንበት የትምህርት ስርዓት ነው። ብቁ የሆኑ ሰዎች የማያወጡበት የትምህርት ስርዓት ነው ያለን እና እነዚህ ወጣቶች ናቸው ወጥተው ገበሬዎቻችንን አሲስት የሚያደርጓቸው። በጣም ትልቅ የእውቀት የክህሎት ያስተሳሰብ ክፍተት አለባቸው ወጣቶች እና እንዴት ነው እነዚህን ወጣቶች የምናሳድገው ተብሎ ነው ይሄ ነው እንደ ፕሮብሌም የሚወሰድ ነው የዛሬ ሁለት ዓመት ከዛ ዲዛይን ያደረግነው ሲስተም የራሱ የሆነ አናሎግ ፕላትፎርም አለው አፕም አለው ወደ ሰላሳ ሺህ የሚሆኑ ታብሌቶች ለኤክስቴንሽን ወርክሮች የሚተላለፉ ታብሌቶቻቸው ላይ ምንድን ነው ያደረግነው እኛ ጌም ነው የሚመስለው ግን ቴክኒካሊ ማወቅ የሚገባቸውን ስለ ግብርና ማወቅ የሚገባቸውን በሆነ ታሪክ ውስጥ አካቶ ኤክስፒሪንስ እንዲያደርጉት ያደርጋል። እንትን ኤክስቴንሽን ወርከሮቹ ያን ጌም እየተጫወቱ ነው የሚመስላቸው፣ ትምህርት እየቀሰሙበት ነው። በመጨረሻ ሰርቲኬት ይሰጣቸዋል። አሁን እንደዚህ አይነት መሳሪያዎች አሉ፣ የሰራ ናቸው። ለገበሬዎች ደግሞ እነሱ ከገበሬዎች ጋር የሚጠቀሟቸው ይሄ የቦርድ ጌም ይመስሉ ግን፣ ስለ ምርት ዘር፣ አጠቃቀም ስለመች ታረስ መች ታጨድ፣ እንዴት ነው አረም መለየት የሚችሉት እኝን የመሳሰሉ ችግሮችን በቀላሉ ኢንተራክት እያደረጉ መማር የሚችሉበት ሰብሊሚናል ቲችንግ የምንላቸው ፎርማት። ሌላ አንድ ፕሮጀክት ቤኒሻንጉል ላይ የሰራ ነው ፕሮጀክት አለ፣ ኮንፍሊክት ሪዞሉሽን ላይ አሁን የመሬት ግጭት ላይ በተያያዘ። እሱም ጀስት ሲሙሌሽን ቦርድ ጌም ነው። ብታዩት ግን ገበሬዎች ከኢንቨስተሮች ከወረዳ ባለስልጣናትና ኤክስፐርቶች አንድ ላይ ክብ ሰርተው የሚጫወቱት ጨዋታ ነው። ግን መጨረሻ ላይ ጨዋታው የሚያስተምረው ምንድን ነው? እያንዳንዱ ስቴክሆልደር የሌላኛውን ስቴክሆልደር እሳቤ፣ አስተሳሰብ ፖይንት ኦፍ ቪው እይታ ማየት የሚችልበት እና አሀለካስ ሁላችንም አንድ ላይ እናሸንፋለን ወይም ሁላችንም አንድ ላይ እንሸንፋለን የሚል እሳቤ ነው። ጌሙ የሚያደረግ ከሰራችኋቸው መካከል ለምሳሌ መላ የተባለ በሰራዊ ጥቃት ተጠቂዎች ላይ የሚያተኩር እንደ ጨዋታም እንደ ማስተማሪያም የሆነ አገልግሎት መኖሩን ሰምተናል። ስለሱ ስ መላ ደግሞ ፍየገላም ከመሆናችን በፊት የሰራ ነው። አላማው ምንድን ነው? ቴክኒካል ኢን ቮኬሽናል ትምህርት ቤቶች አሉ። አስርኛ ክፍል ከአስር ሲደመር አንድ አስር ሲደመር ሁለት ተብለው ወጣቶች በስኪል እና በክህሎት የሚሰለጥኑባቸው የትምህርት ቤቶች ተቋማቶች አሉ። እነዚህ ተቋማት ኤቲቬት የሚባሉ አግሪካልቸራል ቴክኒካል ቮኬሽናል ስኩልስ የሚባሉም አሉ። ምንድነው መነሻው የዚህ ፕሮዳክት እንሰራ የመጀመሪያ የነበረው መነሻ ፆታዊ ጥቃት በትምህርት ቤት ውስጥ ኮመን እንደሆነ እና እሱ ላይ ስፔሻሊ አስተማሪዎች ምን አይነት ተጽዕኖ ሊያደርጉ እንደሚችሉ የሚያስተምር መሳሪያ እንድንሰራ ነው ኮንታክት የተደረገ ነው። በዛን ጊዜ ፒኤችዲ በሚሰራ ሀኒ የሚባል ኢራናዊ እና በካናዳ ኤድ ፈንድ የተደረገ ፕሮጀክት ነው። ይሄ ፕሮጀክት ስንሰራውም ያኔ የነበረን የመነሻ ሀሳብ ኦኬ እንዴት ነው አስተማሪዎችን ስለ ጀንደር ቤዝ ቫይለንስ እውቀታቸውን ማሳደግ የምንችለው? ማሳደግ ብቻ ሳይሆን ዚያክ ሲያጋጥማቸው እንዴት ነው ሶልቭ ሊያደርጉ የሚችሉት? እንዴት ነው ለምሳሌ በተማሪዎች መካከል ፆታዊ ጥቃት ሲፈጠር ካዩ እንዴት ነው ኢንተርቪን ማድረግ ያለባቸው? ምን ምን አይነት አክሽን መውሰድ አለባቸው? በአውስ ደግሞ ምን ሊፈጠር ይችላል የሚለውን ሲናሪዮ በስታክቸር የዲጂታል አፕሊኬሽን ነው። ታብሌት ላይ የሚጫነው አፕሊኬሽን ነው። ለአስተማሪዎቹ ታብሌት ላይ የሚጫ ነው ዋን ኦፍ ዘሞ ሰከስፉል ከነበሩ ፕሮጀክቶቻችን መካከል ነው። አሁን ሰዎች ዘመን መላ ጌም ብለው ኦንላይን ላይካን አክቹዋሊ ፎር ፍሪ መጫወት የሚችሉት ጌም ነው። ዳግማዊ ከመለያየታችን በፊት በእስካሁን ብዙዋችሁ የገጠሟችሁ ተግዳሮቶች ምን እንደነበሩና የመጪ ዘመን እቅዳችሁ ደግሞ ምን እንደሚያካትት ጠቅላላ አድርገህ ለአድማጮች ብታጋራል። እንዳለው ለባለፉት አምስት ስድስት ዓመታት በምንሰራበት ጊዜ የሚያጋጥሙ ብዙ ችግሮች ይኖራሉ። አንደኛው ዘርፉ አዲስ እንደመሆኑ ያው ዘርፉ ላይ ያለው እውቀት ማነሱና ሰዎች እንደ አዲስ ማየታቸው ቻው ጌም ማለት ጊዜ ማጥፊያ ነው፣ ጌም ማለት ሲደብረን መደበሪያ ነው እንጂ ከዛ በዘለለ ጥቅም የለውም የሚለው ኦልሬዲ ኤግዚስት የሚያደርግ አስተሳሰብ በጣም ለትልቅ ቻሌንጅ አጋጥሞናል። ሁለተኛ እንዳለው በዘርፉ ላይ ያሉ እውቀት እንኳን አይደለም በሀገር ውስጥ ደረጃ በኢንተርናሽናል ደረጃ በጣም ሊሚትድ እና የእኛ ደግሞ የምናገኛቸው ሪሶርሶች የእኛን ባህል ያማከሉ የኛን ሪሶርስ የኛን ኮንቴክስት ይሄ ዩዘር ሴንተር ዲዛይን ነው የምንለው ማህበረሰባችን ያማከሉ አለመሆናቸው ሁሉንም የምናመጣውን ነገር እኛው ሪሰርች አድርገን እኛው ኤክስፐሪመንት አድርገን መረዳት ስለሚያስፈልገን የሚወስደው ጊዜ ነበር። ግን አሁን ለፓስት ቱ ስሪ ኢየርስ የሰራናቸው የአዌርነስ ክሪኤሽን ስራዎች እና ስፔሻሊ ደግሞ አሁን ኦልሞስት ኢንዱስትሪውን ለመገንባት በዘረጋናቸው አሁን ጨዋታ ከሆን የሚባል አኑዋል ፌስቲቫል አዘጋጅተናል ከሁለት ሳምንት በኋላ ይጀምራል ጌምስ እና ጌምስ ስላላቸው ማህበረሰባዊ ፋይዳ ለአንድ ወር የሚቆይ ፌስቲቫል ነው ኢቬንቶች አሁን ኦልሞስት አዲስ አበባ ውስጥ የሚከናወኑ ኦልሞስት ሁሉም ኮንሰርቶች ላይ ዊ ሀቭ ላይክ ከአወገነት ክሬት የምናደርግባቸው ብዙዎች አሉን ካሉት ኢቨንት ኦርጋናይዘሮች ላይ ጋር የምንሰራቸው ብዙ ስራዎች አሉ ከዛ ጌምስ የሚባል ኮሚኒቲ ቢልድ ሊያደርግ ነው ለአሁን የጨዋታ ማጋዚን በቅርቡ ላውንች እናደርጋለን። በእነዚህ ይሄ የሚያጋጥሙንን የስፔሻል ከአዌርነስ ጋር የተያያዙ ቤሪየሮች ሶልቭ እናደርጋለን ብለን እናስባለን። እጅግ በጣም አመሰግናለሁ ዳግማዊ በድሉ እፉዬ ገላ ስለተሰኘው በወጣቶች የተገነባ ድርጅት ስራዎችና የወደፊት እቅዶች ጠቅለል ያለ ሀሳብ ስላጋራህን በአድማጮች ስም በጣም አመሰግናለሁ። በጣም አመሰግናለሁ ይ ነው ፉሊ በሚቀጥለው ደግሞ አድገን ሰፍተን በተሻለ መድረክ ደግሞ ብዙ ሰተህ ስቶሪዎች ይዘን መጣበት ጊዜ ሩቅ አይደለም ብለን እናስባለን። ስለጋበዛችሁን እናመሰግናለን። በመቀጠል ደግሞ ኤደን ገረመው ግብፅ በሰው 5000 ዶላር እያስከፈለች የፍልስጤም ስደተኞችን እየተቀበለች ነው ስለሚለው ጉዳይ ያጠናቀረችውን ዘገባ ታሰማናለች። የፍልስጤም ጋዜጠኛ የሆነችው ኢትማድ አቡታህን በካይሮ በሚገኘው መኖሪያ ቤቷ ውስጥ ተቀምጣ በየሰዓቱ በጋዛ የሚደርሰውን ጥፋት በቴሌቪዥን ትከታተላለች። የ23 ዓመቱ ብቸኛ ልጇ ሞሜን በፍልስጤም ግዛት ውስጥ እንደተሰጋበት ይገኛል። በቅርቡ ኔትወርክ ከመቋረጡ በፊት በአጭር የቪዲዮ ጥሪ ልጇ በሕይወት መኖሩን አረጋግጣለች። ኢትማድ ራሷ ታማሚ ናት። አሁን ታዲያ ልጇ በሕይወት እንዲተርፍላት ማህበረሰቡ ገንዘብ እንዲያዋጣ እየጠየቀች ነው። ከግድያው እንዲያመልጥ ረዳዋለው። እሱ ኖረልኝ ማለት ያለብኝን ችግር አብረን እንፈታቸዋለን ማለት ነው። ከጋዛ ማምለጥ ማለት ቀላል ነገር አይደለም። ግብጽ በራፋ ድንበር በኩል የፍልስጤም ስደተኞች እንዳያጥለቀልቋት በመስጋት ትናንት ድንበሩን ዘግታለች። ነገር ግን ገንዘብ ብዙ ነገር እንሰራል። በጥቅምት ወር ላይ የእስራኤል ሐማስ ጦርነት ከተነሳበት ጊዜ አንስቶ በግብፅ ሀላ የተሰኘ አንድ የጉዞ ወኪል ብቻ ፍቃድ በመቀበል ከጋዛ የሚገቡ ስደተኞችን እያስተባበረ ወደ ግብፅ ያስመጣል። ይህ ተቋም በግብፅ የዓለም አቀፍ ትብብር፣ የውጭ ንግድና ግንባታን ጨምሮ በተለያዩ የሀገሪቱ ምጣኔ ሀብት ላይ ከፍተኛ ሚና ባላቸው የንግድ ስራዎች የሚታወቀው በካይሮ የሚገኘው ኦሪጋኒ ኩባንያ ቅርንጫፎች መካከል አንዱ ነው። ኋላ የተሰኘው ይኸው የጉዞ ወኪል ከጦርነቱ በፊት ከነበረው የክፍያ አሀዝ 14 እጅ አሳድጎ ነው ገንዘብ በመቀበል ላይ የሚገኘው። 5000 ዶላር ለአዋቂ ፍልስጤማውያን፣ 2500 ዶላር ደግሞ ለህፃናት። አብዛኞቹ ፍልስጤማውያን ቤት ንብረታቸውን ካጡ በኋላ በተለይ አሁን ላይ ይህንን ገንዘብ መክፈል አይችሉም። ብዙዎቹም የወዳጅ ዘመድ እርዳታ እየለመኑ ነው። በኢንተርኔት ላይ ገንዘብ እንዲዋጣላቸው ዘመቻ በማድረግ ለእርዳታ የሚማጸኑም አሉ። ቫይሮ ሕክምና የሚያጠናው መሐመድ ራኢድ ለስድስት ቤተሰቦቹ ገንዘብ እንዲዋጣ በኢንተርኔት ላይ ዘመቻ ከጀመሩ ሰዎች መካከል አንዱ ነው። ስኬታማ ሆኜ ትምህርቴን ከቀጠልኩ፣ ቤተሰቦቼ በዛ ሲደሰቱ ማየት ሻለሁ። እነሱ እዚህ አብረውኝ ካልሆኑ ጥረቴ ሁሉ የማደርገው ሁሉ ባዶ ነው። የአሜሪካ ድምጽ ኋላ የጉዞ ወኪልን ለቃለመጠይቅ ቢጋብዝም ተቋሙ ፈቃደኛ ሳይሆን ቀርቷል። በካይሮ የሚገኘው የአረ የአረቦች የሰብዊ መብት ተቋም ሀላ የጉዞ ወኪል አርባ ከመቶ የሚሆኑ ፍልስጤማውያን ድንበር ተሻግረው እንዲገቡ በማድረግ ያግዛል ሲል አስታውቋል። ተቋሙ ይህን የጉዞ ወኪል ከስደተኞች መከራ ገንዘብ እያተረፈ ነው የሚለው ክስ የእስራኤልን ጥፋት ለመሸፈን ተብሎ የሚደረግ ነው ይላል። አላ ሻልባ የአረብ የሰብዊ መብት ተቋም ተወካይ ናቸው። የዚህን ና የዚህን ሀገር የሚደነቅ ጥረት እናመሰግናለን። ራሳቸው የኢኮኖሚ ችግር ውስጥ ሆነው ነገር ግን እርዳታ እየለገሱ ነው። ምንም እንኳን በካይሮ ተቃዋሚዎች መንግስት በጉዳዩ ላይ የፖሊሲ ማሻሻያ እንዲያደርግ በሰላማዊ ሰልፎች በተደጋጋሚ ቢጠይቁም የግብጽ መንግስት ግን የራፋህ ድንበር እንደማይከፈት አስታውቋል። ካለበቂ ምግብና መጠለያ እንዲሁም ያለምንም ገንዘብ አብዛኞቹ ፍልስጤማውያን ይህንን አስከፊ ጦርነት የሚያመልጡበት አማራጭ ሳይኖራቸው በጦርነት ውስጥ ታስረዋል። ለሄነሪ ሪጅዌል ዘገባ ላይደንገረመው ከዋሽንግተን ዲሲ። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ሳምንት ይሁንላችሁ። መልካም ጊዜ